እንኳን ብርሃነ መለኮትነቱን ለገለጠባት ለደብረ ታቦር ለበዓለ ደብረ ታቦር አምላካችን በሰላም በጤና አገናኘን። ያው እርግጠኛ ነኝ ሁላችሁም እንኳን አደረሳችሁ ለመባባል ቸኩላችኋል። ያው ኋላ በሰፊው እንደርስበታለን። ብዙ ነገር ትዝ እንደሚላችሁ አስባለሁ። አባቶች እናቶች ምናልባት ዘመኑ ቢርቅም ያ ከልጅነት ጀምሮ ሙልሙል ስንቀበልበት የነበረው ደግሞ ለወግ ለማዕረግ ስት ስትበቁ ደግሞ ለልጆች ደግሞ እናንተ ሰጪዎች የሆናችሁበት የጅራፉ የምኑ ጩኸት፣ እግዚአብሔር በቸርነቱ በምረቱ ግን ጠብቆን ከብዙ መከራ ሰውሮን ለዚህ ዕለት አድርሶናል እና ስሙ ይክበር ይመስገን። ምን ይላል ሐዋርያው ጴጥሮስ ሲናገር ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምን ይላል? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን፣ ይላል ሐዋርያው ቅዱስ ጴጥሮስ ነው። ከብዙ ጊዜ በኋላ ሲጽፍ ምን አለ? ለሐዋርያ ማለት ለጻፈላቸው ለልጆቹ እኛም እናስተምራችሁ አለ። እኛም እንነግራችሁ እውነት በብልሃት የተፈጠረ ተረት አይደለም። የእርሱን ግርማና ኃይል አይተን ነው እንጂ የታየ ነው አለ። በቅዱሱ ተራራ ምን ሲል የምወደው ልጄ እርሱ ነውና እርሱን ምን በሉት ስሙት ሲል እና ያንን ታላቅ የሆነውን የግርማውን ክብር ያየንበት ነው። ለዚያ ነው በዓለ ደብረ ታቦር ብዙ ሚስጥር የያዘ ነው። ወደ ትምህርቱ እንገባለን። ግን ወደ ትምህርቱ ከመግባታችን በፊት እንዳስለመድን በተለይ ዛሬ በተለይ ዛሬ ደስ ብሎን መከራችንና ሀዘናችንን ጭንቀታችንን ረስተን በግርማውና በመለኮትነቱ የተገለጠውን አምላክ ልናመሰግነው ልናከብረው ይገባናል ስለዚህ በዚች ቤተ ክርስቲያን ውስጥ ደስ የማይለው ሊኖር አይገባም ምክንያቱም እግዚአብሔር አብ እንኳን ምን አለ በርሱ ደስ የምሰኝበት የምወደው ልጄ ያለ ወልደ እግዚአብሔር ኢየሱስ ክርስቶስ፣ እግዚአብሔር ደስ የተሰኘበት አባቱ እግዚአብሔር አብ ደስ የተሰኘበት ነበረ። እኛም በርሱ ተስ ደስ ተሰኝተን ሐዘናችንን፣ ችግራችንን፣ ጭንቀታችንን እሱ ላይ ጥለን ወደ ጎን እንተወው አይደለም እያልኳችሁ ያለሁት እርሱ ላይ ጥለን ረስተነው አምላካችን ለዚህ ስላደረሰን በብዙ መከራ በብዙ ጭንቀት ውስጥ አሳልፎ ለዚህ ስላደረሰን ልናመሰግነው ይገባናል። እግዚአብሔር አምላካችን ይክበር ይመስገን። ይህ ሐዋርያው የተናገረው ተረት ያይደለው የእግዚአብሔር ክብር መገለጥ ምን እንደነበረ ቀደም ብላችሁ በቅዳሴው ጊዜ የነበራችሁ ሰምታችሁታል። በአባታችን ወንጌሉ ሲነበብ ኋላ ለመጣችሁት እንደገና አነበዋለሁ። እንዲህ ይላል። ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ በሦስት ዳስ አንዱን ላንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዐይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። እንግዲህ ወንጌላዊው ሲጽፍ ተጠንቅቆ ይጽፋል። ምን ይላል? ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ከስድስት ቀን በኋላ ነው የሚለው። ምን ከሆነ ከስድስት ቀን በኋላ ነው። ምንድነው? ከስድስት ቀን በፊት የተከናወነው ትልቅ ነገር ቢኖር ነው አደለ? ቀን የሚታሰበው እንዲህ የሆነበት ቀን ይባላል። አባቶች እናቶች እንደዚህ አንዳንድ ጊዜ በእድሜን እንኳን ሲቆጥሩ በቁጥር አደለም የሚቆጥሩት። እድሜዎት ምን ያህል ነው ሲባሉ በሰገሌ ጦርነት ጊዜ እኔ ገና አልተወለድኩም ነበር ይሉኛል፣ ብለው ነው የሚናገሩት አንዳንዶቹ። አንድ የተከናወነ ታላቅ ነገር የጊዜ መለያ ሆኖ ያገለግላል። እዚህ ቦታም ላይ አንድ አስደናቂ ነገር ቢከናወን ነው መንፈስ ቅዱስ ለእኛ ይህንን ቀን አስተውሉ ሊለን ከስድስት ቀን በኋላ አለን። ምንድ ነበረ ከስድስት ቀን በፊት የተከናወነው? ከስድስት ቀን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳሪያ ነበረ። በፊልጵስዩስ ቂሳሪያ ሆኖ እያለ ፊልጵስዩስ ቂሳርያ ማለት በፊልጶስ የገዢ በነበረው በፊልጶስ የፊልጶስ ቂሳርያ ተብላ የምትጠራ ከተማ አለች። በዚያ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በፊት አድርጎት የማያውቀውን፣ ነገር ግን ሁልጊዜ ግን የሚያደርገውን ነገር ሐዋርያትን ጠየቃቸው። ምን አላቸው? ሰዎች የሰውን ልጅ ማን እንደሆነ ይሉታል? አላቸው። ማለት የሰው ልጅ ያለው ማንን ነው? ራሱን ነው። ራሱን ነው። ለመሆኑ የሰው ልጆች ሰዎች ስለ እኔ ምን ይላሉ ብሎ ጠየቀ። ይህኔ የሰዎችን ወሬ ያላቸውን ነገር ያላቸውን አስተያየት በሙሉ ሐዋርያቱ ነገሩ። አይ፣ ግማሾቹ ኤልያስ ይሉሃል፣ ግማሾቹ ኤርሚያስ ነው ይሉሃል ገሚሶቹ ደግሞ ከነቢያት አንዱ ነው ይሉሃል አሉ። የሚቀጥለው ጥያቄ ግን በቀጥታ ያተኮረው እነርሱ ነበረ። እናንተስ እኔን ማን ትሉኛላችሁ? አላቸው። የተወደዳችሁ አባቶች፣ እናቶች፣ ወንድሞች እህቶች፣ እግዚአብሔር አምላክ በእኛ መካከል ያለውን ነገር፣ በልባችን የሚመላለሰውን ነገር ለማወቅ ምንም አይቸግረውም። ልብና ኩላሊትን የሚያውቅ አምላክ ነው። ብዙ ጊዜ እንዳልኳችሁ መጽሐፍ ቅዱስም እንደሚለው ከልባችን ይልቅ እግዚአብሔር ለእኛ ቅርብ የሆነ አምላክ ነው። በልባችን ውስጥ ያለውን የሚያውቅ ነው። እርሱ በሰዎች ዘንድ ያለውን ያውቃልና ስለ ሰዎች ማንም ይነግረው ዘንድ አያስፈልገውም ነበር ይለናል ሐዋርያው ዮሐንስ። ስለዚህ የጠየቀው በልባችን ያለውን ለማወቅ ስላልቻለ አይደለም፣ ነገር ግን እያንዳንዳችን በከንፈራችን ልንመልሰው የሚገባን ነገር ስለሆነ ነው። እንደገና እናገረዋለሁ። ጌታችን የጠየቀው ጥያቄ በልብ ተሰልስሎ የሚቀመጥ ብቻ ሳይሆን እህ በምን የሚመለስ ነው፣ በአንደበት በከንፈር የሚመለስ ስለሆነ ነው። እናንተ የሰው ልጆችን ማን ትላላችሁ አላቸው። ማን ነው ምትሉት አላቸው። ይህን ጊዜ አንድ አስደናቂ ነገር ተከናወነ። ምን ሆነ? ቅዱስ ጴጥሮስ ተነሳና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ሌሎቹ ምን አሉት? ኤልያስ አሉት። ሌሎቹ ምን አሉት? ኤርምያስ ነው አሉት። ሌሎቹ ምን አሉት? ከነቢያት አንዱ ነው አሉት። ነገር ግን እናንተስ ማን ትሉኛላችሁ? ሲል ጴጥሮስ ተነሳና ምን አለ? ጌታ ሆይ አንተማ አንተ ማን እንደሆንክ ልንገርህ፣ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የቅዱስ ጴጥሮስን መልስ ሲሰማ አልተደነቅም። መልሱ ከማን እንደመጣ ያውቅ ነበርና ከጴጥሮስ ጭንቅላት አደለም። ጴጥሮስ በእምነት ልብ ቢቀበለውም የመጣው ከጴጥሮስ ጥበብ አደለም። ምናለው? ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህምና ብፁህ ነህ አለው። አዎ ስጋና ደም አልገለጠልህም ማለት ማለት ነው። ሰዋዊ እውቀት አይደለም። ይህንን ታላቅ የተዋህዶ ምስጥር ታላቅ የመዳን ሚስጥር የገለጠልህ ማን ነው አለው ማን ነው አለው? ሰማያዊ አባቴ ነው የገለጠልህ አለው። እግዚአብሔር ነው የገለጠልህ አለው። ስጋና ደም አይደለም የገለጠልህ አለው። የተወደዳችሁ አባቶች፣ እናቶች ዛሬ በቤተ ክርስቲያንም ይሁን በዓለም አደባባይ ያለው ታላቅ ችግር ይሄ ነው። የእግዚአብሔርን ምስጢር በስጋና በደም የእግዚአብሔርን ምስጢር በዚህ ዓለም ፍልስፍና የእግዚአብሔርን ምስጢር በዚህ ዓለም አካሄድ ለማወቅ ለመገንዘብ ስንሞክር ወደ ስህተት እንገባለን። አርዮስ የዚህን ዓለም ነገር በመከተልና የግሪኮችንና የሮማውያንን ፍልስፍና በመከተል የእግዚአብሔርን ነገር ሲመረምር ወልድን ምን አለው? ፍጡር ነህ አለው። ንስጥሮስ ለየው። መቅዶኒዎስ ደረጃ በጀለት። ሌሎችም በየዘመናቱ የተነሱት መናፍቃን፣ በየዘመናቱ የተነሱት ከሃዲያን በራሳቸው መንገድ፣ በስጋና በደም መንገድ ሲሄዱ በስህተት መንገድ ውስጥ ወደቁ። ነገር ግን ከዚያ ሲለይ በስጋና በደም ማለትም በሰዋዊ እውቀት የተገኘ እንዳይደለ ሲገልጥለት ምን አለው? ሰማያዊ አባቴ የገለጠልህ እንጂ እህ ስጋና ደም አልገለጠልህም አለው ምን ኖ ያልገለጠለት ስጋና ደም አንተ የህያው የእግዚአብሔር ልጅ ማነ ክርስቶስ ነ ጸሎተ ሃይማኖት ቢረሳችሁ ስድስቱ ቃላተ ወንጌል አሰርቱ ትእዛዛት ቢረሳችሁ ሰባቱ የቤተ ክርስቲያን ሚስጥራት ቢረሷችሁ ይሄ ግን ሊረሳ አይገባም ይሄ ከተረሳ ክርስትና የለም። ክርስትናችን ሁሉ የተመሰረተው በዚህ ቃል ላይ ነው ምን በሚለው ላይ አንተ እህ የሕያው የእግዚአብሔር ልጅ ማን ነህ ክርስቶስ ነህ እንደገና እንበለው አንተ የሕያው የእግዚአብሔር ልጅ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጴጥሮስ አንደበት የወጣው ቃል ምን ያህል ታላቅ እንደሆነ ሊያሳየን ለጴጥሮስ እንዲህ አለው አንተ አለው ስምዖንን ስምዖን ማለት ሸምበቆ ማለት ነው የተወደዳችሁ ምእመናን የእኔና የእናንተ ሕይወት ሸምበቆ ነው ስንት ክፍተት ያለበት ድካም ያለበት ሲረግጡት የሚሰበር ከተሰነጠቀ ሌላ ቀርቶ ለዋሽንትነት የማይበቃ ግን የእኔና የእናንተን የሸንበቆነት ህይወት እንደገና ሊጠግንና ወደ ሌላ መልክነት ሊቀይር ልዑለ ባህሪ የሆነ አምላክ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ክብርና ምስጋና ለእርሱ ይሆን። ዛሬ ደስ የሚለን ለዚህ ነው። አዎ ሸንበቆ ነው ህይወታችን። ብዙ ሰንጣቃ የሆነውን ነገራችንን ልናሳይ መተን ይሆናል ግን እንዴት ብሎ ያንን ሸምበቆ የሆነውን በሌላ ቃል እንደሚናገረው ስቅ ብላችሁ ተመልከቱ። ምን አለው? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። ንዑድ ክቡር ነህ እኔ እምልሃለሁ አንተ ጴጥሮስ ነህ፣ አንተ ጴጥሮስ ነህ አለው አሁን ያንን የእምነት ድምጽ ስላወጣህ ሌሎቹ ነቢይ ነው ሲሉት፣ ሌሎቹ ኤርሚያስ ነው ሲሉት፣ ሌሎቹ ኤልያስ ነው ሲሉት፣ ያ አሳ አጥማጅ የሆነ አላዋቂ የተባለ በሰዎች ዘንድ የማይረባ የተባለ ቁጥር የሌለው ሰው ብድግ አለና ሰማያዊ አባቱ ገልጦለት ምን አለ አንተ የሕያው የእግዚአብሔር ልጅ እህ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ አስተውሉ። ዛሬ ያለው ችግር ይሄ ነው። በእውነተኛይቱ ኦርቶዶክሳዊት ቤተ ክርስቲያንና የዚህን ዓለም ጥበብ ይዘው የሰይጣን ዙፋን በሆኑት መካከል ያለው ትግል ነው። ብዙዎች ምን ይላሉ? ኢየሱስ ጥሩ አስተማሪ ነው ይላሉ። አያቸው ጥሩ አስተማሪ ነው፣ ትምህርቱ እንዲያውም ወደር የለውም እንዴ ጋንዲ እኮ አመስግኖታል ይሉታል። ቶልስቶይ እኮ ሌዮ ቶልስቶይ አመስግኖታል። እንዲሁም ብዙዎቹ የሕይወታቸው መመሪያ ሊያደርጉት የሚገባው ትምህርት ነው ያለው። ከእናንተ ጋር ያለን ችግር እንደው እንደው ለምንድን ነው የእግዚአብሔር ልጅ የምትሉት? ለምንድን ነው አምላክ የምትሉት? ገሊላዊ በሉት፣ ነቢይ በሉት፣ አስተማሪ በሉት፣ ይበቃዋል። የዓለም ችግር የሰይጣን ፍርሃት የሰው ልጆችን ከኃጢአት ሩቅ ብእሲ የሆነ ሰው ብቻ የሆነ ማዳን እንደማይችል ሰይጣን ያውቃል አያቸው ስለዚህ ኢየሱስን ከሰው ተርታ ብቻ ካስቀመጥ ነው ለእኛ ተስፋ የለንም ሰይጣን ያንን ነው የሚፈልገው ስለዚህ ሁልጊዜ ወልደ እግዚአብሔር ኢየሱስ ክርስቶስን በፍጡርነት ተርታ እንድናስቀምጥ ነው የሚፈልገው ነገር ግን እግዚአብሔር አብ ከሰማይ ለእኛ ለልጆቹ ይህንን እምነት ገለጠልን ክብርና ምስጋና ለእርሶ ይሆን ይሄን የተዋህዶ ሚስጥር ይሄንን የመድናችንን ምስጢር ገለጠልን። ምን የሚለውን ኢየሱስ እርሱ ክርስቶስ በእውነት የማን ልጅ ነው? የህያው የእግዚአብሔር ልጅ ከነማን ሲለይ? ከነዚያ ከፈሪሳውያን ሃይማኖት ሲለይ እነሱ የማን ልጆች ነበርን ነው የሚሉት የአብርሃም አብርሃም አርፎ ነበር ሞቶ ነበር። መቃብሩን በእነርሱ መካከል ነበረ። እነርሱ የማን ልጅ ነ ነበር የሚሉት የሙሴ ሙሴም በመቃብር ውስጥ ነበረ። ነገር ግን ከዚያ ሲለይ የማይሞት የማይበሰብስ ለዘላለም የሚኖር በዘመናት የሸመገለ ሁሉን የሚለውጥ አንተ ሰ አንተ ክመ እርሱ ግን አንተ ግን መቼመች አንተ ነህ አለም ዳዊት መቼመች እርሱ የሆነ ልዑል እግዚአብሔር የእርሱ የባሕርይ ልጁ እንደሆነ ሲያጠይቅ ምን አለ? አንተ የሕያው የእግዚአብሔር ልጅ ነሃል። ስለዚህ ይህ የተዋህዶ ምስጢር የሃይማኖታችን መሰረት እንደሆነ ሲያጠይቀው ያንን ስምዖንን ስምዖን ማለት ማለት ነው ብያችኋለሁ፣ ሸምበቆ ማለት ነው። ያንን ስምዖንን ምን አለው? አንተ ማነህ አለው። ጴጥሮስ ነህ አለው። ፔትራ ፔትራ ማለት ወይንም ጴጥሮስ ማለት አለት ማለት ነው። እዚህ በቅዳሴያችን ላይ እንዲያውም ካህኑ ሲያነበው ምን ይላል? አንተ ድንጋይ ነህ አለው፣ እንዲያው ጥርት ባለው አማርኛ انت آلت بزيج عالسنه بيتا من بيتا يا بزي من بميلو انت هيو يجزي عبيد ليه هيو የተዋህዶ አለት ላይ በአንተ እምነት ላይ ቤተ ክርስቲያኔን እሰራለሁ። የገሃነም ደጆች ሊያናውጧት እህ አይችሉም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። ሌላ አይደለም አለው። ይሄ ነው የመንግሥተ ሰማያት መክፈቻ መሰጥ። በምድር የምታስረው በሰማይ ምን ይሆናል? የታሰረ ይሆናል። በምድር የምትፈታው በሰማይ ምን ይሆናል? የተፈታ ይሆናል። ይህንን እምነት የያዘ ይህንን እምነት ያወጀ ይህንን እምነት የተናገረ ይህንን እምነት የኖረ በሰማይም በምድርም ምን ይሆናል አለ የተፈታ ይሆናል እግዚአብሔር አምላካችን ይክበር ይመስገን የተወደዳችሁ ምእመናን ለእኛ ለኢትዮጵያውያን ይህ ታላቅ ክብር ነው እንዴት ብዬ ልንገራችሁ ይህንን እምነት ይዘው የነበሩ ስንት ሀገሮች ነበሩ መሰሏችሁ ስንት ሀገሮች ነበሩ መሰሏችሁ? እነ ካርቴጅ እነ ሂፖ እነ ቅዱስ አውግስጢኖስን ያበቀሉ እነ እስክንድሪያ እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን እነ ለስከንድሮስን እነ ተፍጻሜተ ሰማዕት ጴጥሮስን ያበቀሉ እነ ኤፌሶን እነ አንጾኪያ፣ እረ ስንቶቹን ልጥራቸው? የክርስቲያን አገሮች የነበሩ እነ ኑቢያ፣ ትልልቅ ካቴድራሎች የነበሯቸው ዛሬ ምን እንደሆኑ ታውቃላችሁ? የአስዋን ግድብ በላያቸው ላይ ነው ያለው። እነዚያ ታላላቅ ካቴድራሎች ታላላቅ የክርስቲያን ሀገሮች የነበሩት ዛሬ ከውሃ በታች ናቸው ያሉት። ነገር ግን የኢትዮጵያ አምላክ ከነ ድካማችን ከነ ኃጢአታችን እስከ ዛሬም እንኳን አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ እንድትል ይችን አገር አብቅቷታል። ክብርና ምስጋና ለእርሶ ይሆን። አልጠፋችም አለች፣ ወደፊትም ትኖራለች። እግዚአብሔር ይክበር ይመስጋል። ይሰማቸዋሌ ይሄ ታላቅ ክብር ይሰማቸዋል። አዎ ሰይጣን እያደባ ነው። ምንም ጥርጥር የለውም። ምንም ጥርጥር የለውም። በዙሪያዋ ያለው ሁሉ ይችን ለዘመናት አንተ የሕያው የእግዚአብሔር ልጅ ነህ ስትል የኖረችውን አገር ዛሬ የለም እሱን ነቢይ ማለት አለብሽ እያሉ ስለት እየሳሉላት ነው ግን የፈጠራት ያኖራት፣ በዘመናት የሰወራት አምላክ ዛሬም ያውቅላታል፣ ያኖራታል፣ ይጠብቃታል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። በዚች ዓለት ላይ ቤተ ክርስቲያኔን ምን እላታለሁ አለ? እሰራታለሁ። የገሃነምም ደጆች ምን አይሏትም፣ አይበረታቱባትም፣ አይቋቋሟትም። ይህንን እምነት ከያዛችሁ በሰይጣንና በደሰራዊቱ ላይ ይህንን እውነት ከያዛችሁ በዲያብሎስ ላይ ድል አድራጊዎች ትሆናላችሁ፣ አለ ለጴጥሮስ። ይህንን ስልጣን ሰጠው። ከዛ ትንሽ ቀን ቆይቶ ደግሞ ምን ሆነ? ጌታ እንደገና ሌላ ምስጢር ነገራቸው። ቤተ ክርስቲያኔ የምትሰራው አለ፣ ቀራንዮ ላይ ነው አለ። ቀራንዮ ላይ ነው አለ። እንዴት ብሎ ጌታችን ሲያስተምራቸው ለደቀ መዛሙርቱ ምን አለ? ኢየሱስም ወደ ኢየሩሳሌም ይሄድ ዘንድ፣ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራን ይቀበልና ይገደል ዘንድ፣ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር አለ። ከዚህ ምስጋና በኋላ ጴጥሮስን ንዑድ ክቡር ነህ ብፁህ ነህ ካለው በኋላ እየተከታተላችሁ ነው። ንዑድ ክቡር ነህ ካለው ብፁህ ነህ ካለው በኋላ ለደቀ መዛሙርቱ ይሄንን ሰይጣን የማይቋቋማት ቤተ ክርስቲያን የምትመሰረትበትን መሰረት የምትቆምበትን መንገድ ይገልጥላቸው ጀምር። ምን አለ? የእኔ መሞት የግድ ነው አላቸው። በእናንተ ደም አይደለም ቤተ ክርስቲያንን የምትሰሯት፣ አለ የእናንተ ደም አይደለም። ዓለምን የሚያድን አለ ምን መሆን አለብኝ አለ የሰው ልጅ በካህናት አለቆች አሳልፎ ሊሰጥ ሊሰቀል ሊገደል በሦስተኛውም ቀን ሊነሳ ይገባዋል አለ። ይሄኔ ይላል መጽሐፍ ቅዱስ ምን ይለናል? ጴጥሮስም ወደ እርሱ ወስዶ ይላል ጎተት አድርጎ ጌታን ወስዶ ምን አለው? ጴጥሮስም ወደ ጎን ወስዶ አይሁንብህ፣ ጌታ ሆይ፣ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ። ተቆጣው። ጴጥሮስ እንዴ፣ ደህና ነገር ስትናገር ቆይታ፣ አሁን ደግሞ እንደ ገና እሞታለሁ፣ ትሰቀላለሁ ትላለ? እንዴ! በፍጹም ይሄማ መሆን የለበትም። አይሁንብህ እያለው ይገስጸው ጀመር። መስቀልን ከቤተ ክርስቲያን ሕይወት እንዲወጣ ያ በመንፈስ ቅዱስ ያልጸናው ጴጥሮስ መከራን ስለሚፈራ፣ ያ ገና ጥቡ ያልሆነው ደፋር ያልሆነው ጴጥሮስ ስለተጨነቀ፣ እንዴት በመስቀል ላይ ይሰቅላለሁ ትላለህ? ስንት አስበን ስንት አልመን አንተን ስንከተልህ፣ ኑሮአችንን ትተን ስንከተልህ፣ ሕይወታችንን ትተን ስንከተልህ፣ እንዴት እንዲህ ትላለህ? ብሎ መገሰጽ ጀመረ አምላኩን። ጌታ ምን እንዳለ ታውቃላችሁ? የሚያስፈራው ይሄ ነው። ዘወርም ብሎ ጴጥሮስን ወደ ኋላዬ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ሁለተኛው በዚህ ዘመን ለቤተ ክርስቲያን፣ በነገራችን ላይ ጴጥሮስ ኋላ ተማረው ከማን ተማረው? አሁንም እንደ ቀድሙ ከማን ተማረው? ከእግዚአብሔር መንፈስ ቅዱስ። አዎ መስቀሉን ተሸሽጎ መስቀሉን ፈርቶ በገረዲቷ ፊት ምን አለው? ካደው። ግን ጴጥሮስ ሌላ አምላኩ የሰጠውን ታላቅ ነገር ተምሮ ነበር። ምንን? ንስሐን። አለቀሰ፣ ተጸጸተ፣ ወደ አምላኩ ተመለሰ። አምላኩም ሰማውምና ከዛሬ በኋላ ፍርሃትህን አርቅልሃለሁ ብሎ መንፈስ ቅዱስን ምን አደረገለት? አወረደለት። እናም በበዓል ሃምሳ ቆሞ ሰበከ። በስብከቱም ስንት ሰዎችን አዳነ? ሦስት ሺህ ሰዎችን አዳነ። እናም መጨረሻ ላይ የሕይወቱ ፍጻሜ ሲደርስ እርሱ አምላኬ ኢየሱስ ክርስቶስ ነው፣ ሌላ ጌታ፣ ሌላ አዳኝ የለኝም፣ አንተ ኔሮን ቄሳርን ላንተ አልሰግድልህም፣ አንተን አላመልክህም ሲለው አይሁዳዊ ነውና ተሰቅሎ እንዲሞት ተፈረደበት። ጴጥሮስ ምን አለ? እንደ አምላኬማ በክብራ አትስቀሉኝ አለ። እኔ የማረባ ነኝ አለ። እኔ ወራዳ ነኝ እና አንድ አምላኬ አትስቀሉኝ። ምን አድርጋችሁ ስቀሉኝ አለ። ቁልቁል ስቀሉኝ አለ። ግን ያን እስከሚያውቅ ድረስ ግን ተሸግሮ ነበር። በዚህ ዘመን ሁለተኛው መሰናክል ምንድን ነው ብትሉኝ፣ መስቀል ነው። መስቀል ነው። የጌታ መስቀል ሰይጣን በጣም ነው የሚፈራው በቃ ኢየሱስ ጥሩ አስተማሪ ነበረ፣ ሞቶ ቀረበሉ። የምንድን ነው በመስቀሉ ድነናል የሚለው ነገር? ሰይጣን የሚለን የሚያስተምረን ይሄንን ነው። ምክንያቱም በመስቀሉ የሚገኘውን ተአምር፣ በመስቀሉ የሚገኘውን ድል፣ መስቀሉ ላይ ሆኖ ያፈሰሰው ደሙ የኔና የእናንተን ኃጢአት፣ የኔና የእናንተን በደል እንዳጠበልን ሰይጣን ስለሚያውቅ የደሙን ኃይል እንድንክድ የደሙን ታላቅነት የደሙን ድል አድራጊነት እንድንክድ ሰይጣን በዚህ ዘመን ይጥራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ ሕይወት ውስጥ ያለውን ያረጋ እምነት ስላየ እርሱ ማን እንደሆነ የመሰከሩለት ምን ብለው የመሰከሩለትን አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብለው የመሰከሩለት አምላክ በእርግጥ ማን እንደሆነ ሊያሳያቸው የት ወሰዳቸው? የት ወሰዳቸው? ደብረ ታቦር። ይሄ ሁሉ ክርክር ከተከናወነ ከስድስት ቀን በኋላ ኢየሱስ ዮሐንስንና ጴጥሮስን ያዕቆብን ይዞ ወደ ረጅም ተራራ ወጣ ይላል። ያ ረጅም ተራራ አንዳንዶች አርሞኔኤም ነው ይላሉ። በዚህ በእኛ ቤተ ክርስቲያን ትውፊት ግን ታቦር ተራራ ነው። ደብረ ታቦር ማለት ደብር ማለትም ማለት ነው ተራራ ማለት ነው ታቦር ማለት የስሙ የተራራው ስም ነው ስለዚህ ደብረ ታቦር ማለት የታቦር እ ተራራ ማለት ነው ወደ ደብረ ታቦር ወሰዳቸው በዚያ ቆሞ ያለ ነው የሚለው መልኩ ምን ሆነ ነው የሚለው ተለወጠ ልብሱ በረዶ ሆነ እንዲሁም ሉቃስ ምን ይለዋል አጣቢ ሳሙና ሊያነጻው እንደማይችል ነጭ ሆነ ይላል። የትኛውም ላውንደሪ ሊያነጻው በማይችል መንገድ ያ ከገሊላ የመጣው በነሱ አይን ተራ ሰው የመሰለው፣ በእነሱ አይን ተራ ልብስ የለበሰው አምላክ አሁን ልብሱ እሳት፣ ክንዱ እሳት፣ መልኩ እሳት ሆነ። ክብርና ምስጋና ለእርሶ ይሁን። ለዚህ ነው አባ ሕርያቆስ ያንን የእርሱን ግርማ የእርሱን መልክ ሲያስምን አለ እመቤቴ ሆይ አለ፣ ልብሱ እሳት፣ ፊቱ እሳት፣ ክንዱ እሳት ሲሆን ታናሽ ሙሽራ የምትሆኚ አንቺ እንዴት ያንን ታላቅ አምላክ ተሸከምሽ አለ። በእነሱ ፊት መልኩ ተቀየረ። ያ ብቻ አይደለም። እነዚያ ደቀ መዛሙርት መላው እስራኤል ገና ስማቸው ሲነሳ የሚንቀጠቀጡላቸው ነቢያት ማና ማን ሙሴና ኤልያስ ከእርሱ ጋር ሲነጋገሩ እነዚህ ደቀ መዛሙርት ያዩ ጀመር። የሚገርም ነው። ቅዱስ ዮሐንስ አፈወርቅ ይሄንን ሲተረጉም ምን አለ? ለምን ይመስላችኋል? ለምን ይመስላችኋል? ሙሴና ኤልያስን አምላኩ አምላካቸው የጠራቸውና ያመጣቸው ይልና ይነግረናል። ለዚህ ምክንያት ነው ይለናል። አንደኛ እነዚያ ምን ብለውት ነበር? ህዝቡ ምን ይሉኛል ሲል ምን አሉት? ህዝቡማ ማን ይልሃል አሉት። ኤልያስ ነው፣ ሌሎቹስ፣ ኤርምያስ ነው፣ ሌሎችስ፣ ከነቢያት አንዱ ነው ይሉት ነበር። ስለዚህ ህዝቡ ያለውን እንዳይደለ ለማሳየት ሙሴን ከሞት ኤልያስን ከብሔረ ህያዋን ጠራቸውና አቆመ የሙሴና የኤልያስ አምላክ ነኝ እንጂ እኔ ሙሴ አይደለሁም እኔ ኤልያስ አይደለሁም፣ የእነርሱ አምላክ ነኝ ሲል አቆማቸው። ሁለተኛ እንደገና ደግሞ እርሱ የሕያዋንና የሙታን ጌታ እንደሆነ ሊያሳያቸው እንደገና ነግራቸዋለሁ። እርሱ እህ የሞቱትም ያሉትም የሕያዋንና የሙታን አምላክ የሕያዋንና የሙታን ጌታ እንደሆነ ሊያሳያቸው ብሎ ሙሴን ከምን ከመቃብር ኤልያስን ከምን ንገሩኝ። ከሕያዋን ምድር፣ ምክንያቱም አልሞተም ነበር ኤልያስ፣ ተነጥቆ ነበር። ከሕያዋን ምድር አመጣቸው። ሶስተኛ እሱ ሰንበትን ሽሯል፣ ህግን ሽሯል እያሉ ጌታን ይከሱት ነበረ። ስለዚህ ጌታ ምን አለ? ለሕግ የሚቀና ሕግን የመሠረተ ሙሴን ለሕግ የሚቀና ኤልያስን ጠራላቸው። እኔ ሕግን የማፈርስ ሳይሆን ሕግን የሰጣችሁን ሙሴን ምን ያልኩት ነኝ የፈጠርኩት ነኝ ሲል ጠራቸው። እኔ በቅዱስ ዮሐንስ አፈወርቅ ላይ ደግሞ የሚጨምረው ጌታ የቅዱሳኑን ምኞት ሊፈጽም ነው የጠራቸው ላል እንዴት፣ ሙሴ በዚያ በምድረ በዳ እያለ ከዕለታት አንድ ቀን አምላኩን አንድ ነገር ለምነው፣ አምላኬ ሆይ ክብርህን በሩቅ አይቼዋለሁ በደመና አይቻለሁ። በእሳት አይቻለሁ። በሲና አይቻለሁ። ባህር ስትከፍል አይቻለሁ። መና ስታወርድ አይቻለሁ። አለቱን ሰንጥቀህ ውሃ ስታፈልቅ አይቻለሁ። እስቲ አሁን ደግሞ ምንህን ልየው? ፊትህን እስቲ ልየው አለው አምላኩን ሙሴ ይላል በምድር ካሉት ሁሉ ሰዎች ይልቅ ምን ነበረ ይላል ትሁት ነበረ ይላል። ስለ ወገኖቹ ልሙት፣ ከሕያዋን መዝገብ ደምስሰኝ ይል ነበረ ነበር እና እግዚአብሔርን ምን አለው? ክብርህን አሳየኝ፣ ፊትህን አሳየኝ ብሎ ለምኖት ነበር። እግዚአብሔር ምን አለው? ሙሴ ፊቴን አይቶ በሕይወት የሚኖር የለም ፊቴን አይቶ በሕይወት የሚኖር የለምና አትችልም አለው። ጀርባዬን እይ፣ ክብሬን እይ ከኋላ ሆነ፣ ለዚያውም በደንጊያዬ ስር ተደብቀህ እይ አለው። ኤልያስ ደግሞ ከብዙ ዘመን በኋላ የእግዚአብሔርን ስም መጥራት ነውር በነበረበት ዘመን የተነሳ ነብይ ነበር። የእግዚአብሔር ነቢያት በሙሉ ታርደው አልቀው ነበር። ስመ እግዚአብሔር ረክሶ ነበር። ጣዖት በየቦታው ቆሞ ነበር። የእግዚአብሔር ክብር የሚቀና የእግዚአብሔርን ክብር ለማየት የሚፈልግ ኤልያስ በቀርሜሎስ ተራራ ላይ ሆኖ አንድ ልመና አቅርቦ ነበር። አምላኬ አለ በዙሪያህ ያሉት እነዚህ ሰዎች ክብርህን እንዲያዩ ማንነትህን አሁን ግለጥላቸው አለው። በዚያ በመሥዋዕቱ ላይ ለጊዜው እሳት ወረደ፣ ግን የአምላኩን ሙሉ ክብር፣ የአምላኩን ታላቅ ሃይ፣ የአምላኩን ታላቅ ክንድ ገና አላየም ነበር። የተወደዳችሁ አባቶቼና እናቶቼ፣ ሐዋርያው ምን ይለናል? ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። እንደው እንደገና ሲል በለው ምክንያቱም እሱ ሁለቴ ተናግሮታል እሱ ሁለቴ ከተናገረ እኛማ አስራ ሁለቴ ነው ማለት ያለብን መደጋገም ያለበት ቃል ነው ሁልጊዜ በጌታ ምን ይበላችሁ? እንደገና እስቲ በሉት ሁልጊዜ በጌታ ደስ ይበላችሁ አስተውሉ በማን ነው ደስ ይበላችሁ ያለ ጌታ በሚሰጣችሁ ነገርም አላለም የአይደለማ የደስታችን ምንጭ የሚሆነው ነገ ሌላ ነገር ይጎትልናላ ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ፣ እህ ደስ ይበላችሁ። ገርነታችሁ ለሰው ሁሉ እህ ይታወቅ፣ ጌታ ቅርብ ነውና፣ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። ለጌታ ንገሩት እንጂ አባቶቼ እናቶቼ ምናልባት ለአምላካችን ነግረ ነው ለአምላካችን አስታውቀ ነው ልመናችን ሳይፈጸም መቃብር እንኳን ብንገባ ይህንን ነግራቸዋለሁ እሱ የፈቀደው ነገር ከሆነ ከመቃብር አውጥቶ ህይወት ሰጥቶን ልመናችንን ይፈጽመዋል። ክብርና ምስጋና ለእርሱ ይሆን። እስኪ ይህን ጌታ አክብሩልኝ፣ እንደው አንድ ጊዜ በእልልታና በጭብጨባ ያልኳችሁ ገብታችኋል? ፈቃዱ ከሆነ ነው ያልኳችሁ፣ ፈቃዱ ከሆነ ብቻ። የማን ፈቃድ ይሁን? ብቻ የማን ፈቃድ ይሁን? እስኪ አንድ ላይ እንበለው የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እስቲን በለው። አምላኬ ሆይ በሕይወቴ የማከናውነው፣ የምለምነው፣ የምመኘው ያንተን ፈቃድ ይሁን። ለምን እንደሆነ ልንገራችሁ። የሱ ፈቃድ ከሆነ ከነ ልመናችን መቃብር እንኳን ብንገባ ከመቃብር አውጥቶ ምኞታችንን የሚፈጽም ጌታ ነው። በምን ታውቀዋለ አለ ብትሉኝ ከነ አብርሃም ሕይወት አብርሃም ምን እንዳለ ታውቃላችሁ። ስለ አብርሃም ኦሪት ላይ በሚገባ ግልጦ ነው አናየውም። ለአብርሃም ልጄ የሰጠው ማን ነው ንገሩኝ። ማን ነው ለአብርሃም ልጅ የሰጠው? እግዚአብሔር እግዚአብሔር ነው የሰጠው በአንድነቱ በሶስትነቱ የሚመሰገን አምላክ እግዚአብሔር ነው የሰጠው። ያ እግዚአብሔር አብርሃምን ምን አለው? እኔ ወደ ማሳይ ተራራ ሄድና ልጅህን ምን በልልኝ አለው? ምን በልልኝ? ሰዋልኝ። ዕብራውያን ምዕራፍ አስራ አንድ ላይ ሐዋርያው ምን እንደሚል ልንገራቸው። ሙግት አልገጠምም። አብርሃም እንዴ ምን ማለት ነው እግዚአብሔር። እኛ ብንሆን ስንት ማመልከቻ አስገብተናል፣ ስንት አንቀጽ ጠቅሰናል። ጌታ ሆይ በቃል እንዲህ አላልክም እንዴ እንዲህ ብለህኛ አልነበረም እንዴ? አምላኪ እንዲህ ብለህ አልነበረም? እንዲያው ካህኑ ሲያስተምር እንዲህ ብለህኛ አልነበረም? ዕብራውያን ምዕራፍ አስራ አንድ ቁጥር አንድ ላይ ጀምሮ ብትመለከቱ፣ ዝቅ ብለን እስቲ እንመልከተው። ምን ይላል አብርሃም በተፈተነበት ጊዜ በደንብ አስቡልኝ። በደንብ አድምጡኝ። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። በልንካ ውሰድ፣ ምን ላድርግ፣ መቼም አንተ ጉልበተኛ ነህ ብሎ አደለም። አአ እሱማ ታግሎ የመጣውን ያመጣውን ጣጣ ያውቅ ስለነበር ወደ አጋር ዘንድ ገብቶ ስንት ሜስ በሕይወቱ እንደፈጠረ ስለሚያውቅ፣ አሁን ግን ምን አደረገ? አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። ኑሮውን አቀረበ። ትዳሩን አቀረበ። እንደዚህ ሆናችሁ ታውቃላችሁ? አምላኬ ሌላ ነገሬን እንኳን ብትወስድ እሺ፣ ያለኝን ነገር ሕይወቴን፣ የአይኔን ማረፊያ እንዲህ ይሆናል። እግዚአብሔር ነገራችን ሁሉ ያለበትን ነገር ቆም ያደርገዋል። ተስፋ የተገባለትን አንድ ልጁን ለሞት አቀረበ። ለምን? እግዚአብሔር ከሙታን እንኳ ሊያስነሳው እንዲቻለው አስቧልና። ይሄ ነው ዋናው። እግዚአብሔር ከሙታን እንኳን እንዲያስነሳው እንደሚቻለው አስቧልና። እሱ ነው የሰጠኝ፣ ሰዋልኝ ብሎኛል፣ እሰዋልታለሁ። የሰጠኝ አምላክ ቢገልብኝም እንኳን ከሞት ምን ያደርገዋል? ያስነሳዋል። አባቶቼ፣ እናቶቼ፣ የእግዚአብሔር ፈቃድ ከሆነ ወደ መቃብር ብንወርድ አንዳንዴ የአባቶቻችን የእናቶቻችን ልመና በሕይወተ ሥጋ ሳለን ሳይፈጸምላቸው፣ አምላኬ የልጄን ነገር አምላኬ የልጆቼን ነገር ብለው እየለመኑ እያለ በሞት የሄዱ ኋላ ላይ ልመናቸው ይናገሩት የነበረው ነገር ሲፈጸም ስናይ፣ ወይ ጉድ ይገርማልኮ! ብላችሁ አታውቁም? ይገርማልኮ አዳዴ ተስፋ ልትቆርጡ አይገባ። ብቻ የእግዚአብሔር ፈቃድ ይሁን፣ እግዚአብሔር ይፈጽመዋል። በዚህ በደብረ ታቦር ላይ አምላካችን ክብሩን ገለጠ። ሙሴ የእግዚአብሔርን ክብር ተመኝቶ ነበርና የእግዚአብሔር ክብር የሆነውን ማንን? ኢየሱስ ክርስቶስን እንዲያይ ወደ እግዚአብሔር ኢየሱስ ክርስቶስ ከመቃብር ጠራውና ክብሬን እያለው ብቻዬን ቀርቻለሁ ያለውን ደግሞ ኤልያስን ለእግዚአብሔር ክብር የሚቀናውን፣ ና በመላው ዓለም ላይ የእግዚአብሔር ልጅ ሊከብር ነውና ና ተመልከት ተብሎ ተጠራ። ጴጥሮስ ይህንን ባየ ጊዜ በጣም ደነገጠ። ምክንያቱም በጣም ያከብራቸው የነበሩትን ጴጥሮስ አይሁዳዊ ነው። ስለዚህ ሙሴ ማለት ለእርሱ ታላቅ ነው። ስለዚህ ሙሴንና ኤልያስን ሲያይ ልቡ ተወሰደ። ስሜታዊ የሆነ አምልኮት፣ በስሜት አይደለም። አምልኮት በእምነት ነው፣ በማስተዋል ነው፣ በጥበብ ነው። ስለዚህም ሙሴ ምን አለ? ጌታ ሆይ አለ አንድ ዳስ ለማን እንስራ? አለ ለአንተ አንድ ዳስ ለማን አለ? ለኤልያስ አንድ ዳስ ለማን እንስራ? አለ እ ለሙሴ እና በዚህ እንኖር፣ በዚህ መኖር ለእኛ መልካም ነው አለ በአንድ በኩል እውነቱን ነው። የእግዚአብሔርን ክብር ከማየት ይልቅ የበለጠ ታላቅ ነገር ምን አለ? ቅዱስ መጽሐፍ ምን ይላል? ክብርህን ሳይ ምን እላለሁ ይላል፣ እጠግባለሁ ይላል። የእግዚአብሔርን ክብር ከማየት የበለጠ ታላቅ ደስታ የለው። ግን ቅዱስ ዮሐንስ አፈወርቅ ምን ይለዋል? ጴጥሮስን በቀጥታ ሲያናገረውም ጴጥሮስ ይለዋል በመንፈስ ቅዱስ አእምሮህ እስከሚያድግ ድረስ ለካስ ገና አላስተዋልክም ነበር። ያየኸው ጌታ ከሙሴና ከኤልያስ ጋር እኩል የምታደርጋቸው አይደለም አለው። ያየኸው ጌታ በዙፋኑ የሚኖር ከፍ ያለ ከሁሉ የላቀ የነገሰ አምላክ ነው፣ እንዴት እኩል ታደርገዋለህ? ለነገሩ ምን ይላል እዚያው ላይ ተቀምጧል። የሚናገረውን አያውቅም ነበር ይላል ወንጌሉ። ነው እንደዛ የሚለው የሚናገረውን አያውቅም ነበር ወዲያው ብሩህ ደመና መጣና ጋረዳቸው ይላል እና እነሱ ሁሉ እነዚያ ደቀ መዛሙርቱ እንደ ሙት ሰው ሆኑ ፌንት አደረጉ ወደቁ በድን ሆኑ ያኔ በዚያ ውስጥ እያሉ ከደመናው ሌላ ቃል መጣ ምን የሚል በእርሱ ደስ የምሰኝበት የምወደው ልጄ እህ ይህ ነው እርሱ ነው። እና እርሱን ምን በሉት? እርሱን ምን በሉት ስሙት የሚል የምወደው ልጄ እርሱ ነውና እርሱን ስሙት የሚል መጣ። በሙሴ ምስክርነት ብቻ አይደለም፣ በኤልያስ ምስክርነት ብቻ አይደለም፣ እግዚአብሔር አብ ራሱ የምወደው ልጄ እርሱ ነውና እርሱን ስሙት አለ እግዚአብሔር አብ ስለ ልጁ መሰከረ እግዚአብሔር አብ ስለ ልጁ ተናገረ ካሁን በኋላ ሙሴን አይደለም ትሰሙት አላቸው ካሁን በኋላ ነቢያቱን አይደለም ትሰሙት የምትሰሙት ማንን ነው አለ ማንን ነው አለ ልጄን ማን ነው እሱ ክርስቶስ እርሱ የሕያው የእግዚአብሔር ልጅ ክርስቶስ፣ እርሱን ስሙት አላቸው። ስለ መስቀሉ ሲናገር አልሰማውም ነበርና ጴጥሮስ እርሱን ስማው፣ መዳኛህ እርሱ ነው አለው። አይሁድ ጌታን አልሰሙትም ነበርና ሰዓሬ ሰንበት እያሉት ይከሱት ነበርና፣ ሰንበትን ሻርክ፣ የአባቶቻችንን ወግ ተላለፍክ እያሉት ይከሱት ነበርና፣ አሁን ግን እግዚአብሔር አብ ከላይ ከደመና ሆኖ ምን አለ እርሱን እስሙት አለ። ምክንያቱም እኔ ደስ የምሰኘው በማን ነው አለ፣ በእርሱ ነው አለ። የተወደዳችሁ ምእመናን፣ ሰዎች እግዚአብሔርን ደስ ለማሰኘት ያላደረጉት ነገር አልነበርም። በብዙ ሺ የሚቆጠሩ መስዋዕቶች አቅርበው ነበር። እግዚአብሔር ምን አላቸው? በእንስሶችህና በጊደሮችህ ደም ደስ አልተሰኘሁም አለ። ብዙ ዝማሬ አቅርበው ነበር ብዙ ወድቀው ተነስተው ነበረ። በሰዎች መስዋዕት፣ በሰዎች ድካም እግዚአብሔር ደስ አልተሰኘም ነበር። አሁን ግን የኔና የእናንተን መልካም ዝማሬ፣ የኔና የእናንተን ድካም፣ የኔና የእናንተን አምልኮት በእግዚአብሔር ዘንድ ተቀባይነት እንዲያገኝ የሚያደርገው እግዚአብሔር ደስ የተሰኘበት ልጁን ወደዚህ ዓለም ስለላከ እኔ ደስ የምሰኘው በልጄ ነው አለ በእርሱ ደስ የምሰኝበት የምወደው ልጄ እርሱ ነውና፣ ምን በሉት አለ? እርሱን ስሙት አለ። አባቶቼ፣ እናቶቼ ዛሬ ፍርሃት የለብንም። እግዚአብሔር ደስ ይሰኝብን ይሆን? እግዚአብሔር ያዝንብን ይሆን አንልም። ለምን? ምክንያቱም እግዚአብሔር ደስ የሚሰኝበት ወልደ እግዚአብሔር ኢየሱስ ክርስቶስን ከእኛ ጋር ይዘናልና፣ ምን ብለነዋልና አንተ ሕያው የእግዚአብሔር ልጅ ክርስቶስ ነህ። ብለነዋልና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ክርስቶስ ማለት ማለት ነው የተቀባ ማለት ነው። በድሮ ጊዜ በብሉይ ኪዳን ነቢያት፣ ካህናት፣ ነገሥታት ይቀቡ ነበረ። ነቢያት ትንቢትን ለመናገር ለማስተማር፣ ለመገሠጽ ይቀቡ ነበረ። ካህናት በእግዚአብሔር ፊት የሰዎች ተወካይ ለመሆን ለማስታረቅ ለማገልገል ይቀቡ ነበረ። ነገስታት የእግዚአብሔርን ፍርድ የሚያከናወኑ ለመሆን የራሳቸውን ፍርድ አይደለም። በክርስቲያን አይን ማናቸውም ፍርድ ከማን ነው? ከእግዚአብሔር ነው። ይግባኝ ሲል አቤት ሲል በነገስታት ፊት በመሪዎች ፊት አንድ ክርስቲያን በማን ፊት ነው ይግባኝ እያለ ያለው? በእግዚአብሔር ፊት ነው እና እነዚያም ነገስታት ለመሪነት ይቀቡ ነበረ ጌታም አሁን ክርስቶስ ተባለ። ለምን? እርሱ የነቢያት ሁሉ ፍጻሜ ትምህርቱን መቀበል መስማማት ብቻ ሳይሆን ልንገዛበት የሚገባን ስለሆነ ነቢይ ተባለ። እርሱ እኔና እናንተን ከአባቱ ጋር ያስታረቀ ስለሆነ ምን ተባለ? ካህን ተባለ። እሱ እኔና እናንተን ይዞ ዲያብሎስን ወክቶ ድል አድርጎ ከባርነት አገዛዝ ነፃ ያወጣን ስለሆነ በእውነትም ንጉሥ ተባለ። ይህንን ንጉሥ የሆነውን ይህንን ጌታ የሆነውን ይህንን ካህን ወነቢይ የሆነውን አምላክ እርሱን አምላካችንን መድኃኒታችንን ኢየሱስ ክርስቶስን እንድንሰማው እግዚአብሔር አብ በደመና ሆኖ የምወደው ልጄ እርሱ ነውና ምን በሉት አለ እሱን ስሙታል። የተወደዳቸው አባቶች፣ እናቶች ዛሬ የምንሰማው የማንን ቃል ነው? በአይምሮአችን የምንሰማው የሚያንሸኮሽክብን የማንን ቃል ነው? ምን ሰማው? ስንቶች የጠላትን ቃል እየሰሙ ጠፉ መሰላችሁ። አንድ ታሪክ አነበብኩኝ። በአንድ ስፍራ ምን የሚል ነው? ወደ አንድ ቦታ ሲሄድ አለ አንድ ሰው ሲጽፍ፣ በጎች ተሰልፈው አንድ ሰው ከፊት ከፊት እየመራቸው ይወስዳቸዋል። የሚወስዳቸው ወደ መታረጃ ቦታ ነዋል። እና እየወሰዳቸው ይታረዳሉ። ሌሎችንም እየነዳቸው ይሄዳሉ ይወስዳቸዋል፣ ወደ መታረጃቸው ቦታ ይገባሉ አለ። እንዴ እንዴት ወደሚታረዱበት ቦታ ዝም ብለው ይገባሉ? አልኩኛል። እና ሳየው ለካስ ሰውየው አለ ከፊት ለፊት ቢመራቸውም ሌላ ነገር እንዳያዩና ወንድሞቻቸው ገብተው እንደማይወጡ በዚያው እንደሚቀሩ እንዳያስተውሉ ባቄላ ይበትንላቸዋል አለ ከስር ከስር አንገታቸውን አቀርቅረው ያንን ባቄላ እየበሉ እሱ እየበተነላቸው ወደ መታረጃቸው ውስጥ እ ምን ይላሉ ይገባሉ። ማንን ነው የምትሰሙት? አባቶቼ፣ የእናቶች፣ የወንድሞቼ፣ እህቶች እግዚአብሔር ለኑሯችን ያዘጋጀውን እንዳናይ እግዚአብሔር ለሕይወታችን ያዘጋጀውን እንዳናይ፣ እንዳንመለከት ሰይጣን በጆሮአችን እያሸኮ አሸከ የማትረባ ነህ፣ ምን የማትል ነህ፣ ምን የማትል ነህ፣ የማትጠቅም ነህ፣ ወዳጅ የለህም፣ ዘመድ የለህም፣ ብቸኛ ነህ፣ ሁሉም ነገር አልተሟላለህም፣ እንዲህ ነህ፣ እንደዚያ ነህ፣ እንደዚያ ነህ እያለን ወደ መታረጃችን እያስገባን ነው። ማንን ነው የምትሰሙት? በልጄ በኩል ደስ ብሎኝ ነው የምቀበላችሁ። ከዚህ በኋላ የሐዘን ፊት፣ ከዚህ በኋላ የንዴት ፊት ላሳያችሁ አልችልም። ልጄ ይወዳችኋል፣ እኔም ወዳችኋለሁ የሚለን የእርሱን ቃል ስሙት። ያለንን አምላክ ሰምተን የእርሱን ቃል ነው እየሰማን ያለ ነው። ማንን ነው ምን ሰማው? አንድ ቦታ ላይ ሳነብ ምን ያለ በጣም የሚገርም ነው። በጣም ነው የገረመኝ። ሐዋርያው ቅዱስ ጳውሎስ ነው መጀመሪያ የተናገረው። ምንድን ነው የሚላቸው? አንዳንድ ችግሮች ነበሩ፣ ሲጽፍላቸው ጽፍላቸው፣ ለቆሮንቶስ ክርስቲያኖች ነው። ይህን ተናግሬ ይጨርሳለሁ። ይቅርታ አስረዝም ያለሁ ይገባኛል። ምን አላቸው? እኔ አለ በእናንተ ላይ አልፈርድም አለ። በእናንተ ላይ ምን አልልም አለ። ስሙኝ አደራ። በእናንተ ላይ ምን አልልም አለ አልፈርድም። ሌላ ቀርቶ አለ በራሴ ላይ መፍረድ እንኳን አልችልም። መፍረድ የሚችል ማን ብቻ ነው አለ ማን ብቻ ነው አለ፣ እግዚአብሔር ብቻ ነው አለ። ብዙ ጊዜ በሕይወታችን ችግር ውስጥ የምንገባው አለዚያ መጽሐፍ ላይ ሰዎች አስተያየት ሊሰጡን ይችላሉ አለ ግን ሰዎችን አስተያየት ሰጪዎች ከማድረግ አልፈን በኑሯችንና በሕይወታችን ላይ ፈራጅ ስናደርጋቸው ያኔ ወደ ማንወጣው ጉድጓድ ውስጥ እንገባለን። ምን ማለት ነው? አንድ ሰው ሊመጣ ይችላል፣ እንዲህ ብታደርግ፣ እንዲህ ብትሆን፣ እንዲህ ብታደርግ ጥሩ ነው ሊለን ይችላል። ያንን አስተሳሰብ መቀበል አለብን የለብንም? አለብን። የሰውን ቃል መስማት አለብን። ግን ያ ሰው ከዚያ አልፎ እንዲህ ካላደረክ እንዲህ ነህ የማትረባ ነህ በቃ አንተ ሁሌን እንደዚህ ነው የምትሆነው ሲለን ያ ሰው መስመር አልፏል ማለት ነው ያ ሰው አስተያየት ሰጪ ሳይሆን የእኔና የእናንተን ማንነት እየነገረ ነው አንተ እኮ እንዲህ ነህ አንቺ እኮ እንዲህ ነሽ እያለ ነው ሐዋርያው ምንድን ነው የሚለው ማንም ሰው በእናንተ ላይ ፈራጅ ሊሆን አይችልም ነው የሚለው ብዙ ሰዎች የሰዎችን ፍርድ ሰምተውና ሰዎች ያሏቸውን የሆኑ መስሏቸው በስንት ጭንቀትና በስንት ህመም ላይ ናቸው መሰላችሁ እግዚአብሔር ነጻ ያውጣል ሌላው ቀርቶ ነው የሚለው ደግሞ እንደገና እኔ ራሴ በራሴ ላይ ፈራጅ አይደለሁም ይላል ሐዋርያው እኛም ራሳችን እንኳን ብንሆን ለራሳችን እንዲህ ማድረግ አለብኝ እንዲህ መሆን አለብኝ ብለን ራሳችንን መመርመር የተገባ ነገር ነው። ራሳችንን ክሪቲሳይዝ ማድረግ የተገባ ነገር ነው። ግን ከዚያ አልፈን የማረባ ነኝ፣ ውዳቂ ነኝ፣ እንዲህ ነኝ፣ እንዲያ ነኝ ብለን ራሳችንን ማን እንደሆን የምንወስን ከሆነ በእኛ ላይ ራሳችንን ምን አድርገናል ማለት ነው? ፈራጅ አድርገናል። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሰው የሚለንን አለመስማት ብቻ ሳይሆን ሰይጣን የሚለንን አለመስማት ብቻ ሳይሆን በዚህ ዘመን የፈረደብንን ሰው የፈረደብንን ሰይጣን የፈረደብንን አለመስማት ብቻ ሳይሆን በአሁኑ ወቅት ብዙ ጊዜ የራሳችን ጠላቶች ራሳችን ሆነን እየተገኘን ስለሆነ እኛም በራሳችን ላይ የፈረድነውን አለመስማት ይገባናል። ልንሰማው የሚገባ ማንን ብቻ ነው? እግዚአብሔርን ነው። ምክንያቱም ሰው ያለንን አይደለንም። እኛም ራሳችን ለራሳችን የተናገርነውን አይደለንም። እኛም እንሆነው እግዚአብሔር ያለንን ነው። እኛም እንሆነው እግዚአብሔር ያለንን ነው። ስለዚህ በዚህ በደብረ ታቦር ቀን ብርሃነ መለኮትነቱን አስበን ስንመጣ እንደገና በእግረ ህሊናችን ወደዚያ ተራራ እንሂድ። በዚያ ፊቱ በረድ በሆነ መልኩ እሳት በሆነ አምላክ ፊት እንቁ። አሁን በመንቀጥቀጥና ሙት በመሆን በድን በመሆን ሳይሆን ከእርሱ ደስ የሚለውን ቃል እንስማ። በርሱ ደስ የምሰኝበት የምወደው ልጄን ስሙ እንዳለ የእሱን ቃል የልጁን ቃል ለመስማት ጆሮቻችንን እንክፈት፣ ልባችንን እንክፈት። በኑሯችን በሕይወታችን የሚሰጠንን መጽናናት እንስማ። የሚሰጠንን ማበረታቻ እንስማ። የሚነግረንን አቅጣጫ እንከተል። ያኔ ለሕይወታችን እረፍት፣ ብርታት እናገኛለን። ከእርሱ ጋር ብንሞት ይላል ከእርሱ ጋር በሕይወት እንኖራለን። ብንጸና ከእርሱ ጋር እንነግሳለን። ባናምነው እርሱ የታመነ ይሆናል። ብንክደው እርሱ ይክደናል። እርሱ ግን ለዘላለም የታመነ ሆኖ ይኖራል። ስለዚህ በዚያ በተራራው ላይ የነበሩት እነዚያ ደቀ መዛሙርት አምነውበት እስከ መስቀል ድረስ እንደ ተከተሉት እኛም ደግሞ እንደ ሐዋርያው አንተ የሕያው የእግዚአብሔር ልጅ ነህ ብለን እስከ ዕለተ ሞታችን ድረስ የክርስቶስ ኢየሱስ የአምላካችንን ጌትነትና ክብር እየተናገርንና እየተከተልን እንድንጓዝ አምላካችን ይርዳን። እንኳን አደረሳችሁ። እግዚአብሔር ከሁላችን ጋር አይሆን